አንዳንዱ የበጎ አድራጎት ድርጅት በቱርክ ሀገር ቢሮውን እዛ ከፍቶ ሲንቀሳቀስ ብዙ አመታት አሳልፈዋል። ሌሎቹ ከሀያ አምስት ዓመት በላይ አስቆጥረዋል። ከጥቂት ጊዜ ወዲህ ደግሞ ሶስቱም የጀርመን የጥናትና የምርምር የበጎ አድራጎት ድርጅቶች በቱርክ ሀገር የአክራሪ የዜና አውታሮች ኢላማ ሁነዋል። የስለላ ድርጅት የሚለውንም የቅጽል ስም አላግባብ ለጥፎባቸዋል። ሚስተር ፊሊክስ ሽሚት የፍሬድሪሽ ኤቨርት ፋውንዴሽን የበጎ አድራጎቱ ተጠሪ የስም ማጥፋት ዘመቻው መረለቆ እንደሄደ ለጣቢያችን ሁኔታውን አንስተው አጫውተዋል። ከቅርብ ጊዜ ወዲህ መያዣና መጨበጫ በሌለው ባስብ ማስረጃቸው ለመንግስት ቅርበት ያላቸው የቱርክ ሚዲያዎች በእኛ ላይ የፕሮፓጋንዳ ጦራቸውን ከፍተዋል። የጀርመን ጀርመን የስለላ ድርጅት የቱርክን ጸጥታ ለማደፍረስ እኛን አሰማርተዋል ብለውም ይከሱናል። በተለይ ፒኬኬ የሚባለውን የኩርዶች ሽብር ፈጣሪዎች ድርጅት እና ከእሱ ጋር ጉሌን የሚባለውን እንቅስቃሴ ውስጡ ውስጡን ይረዳሉ ብለውም አላግባብ ይወነጅሉናል። ዩናተን ለጥንቃቄ በራችን ላይ ተለጠፈውን ፈሌዳም አስተል የፊሊክስ ሽሚት ፍራሃቻ ወኪላችን እንዳለው በፕሮፓጋንዳና በቀስቀሳ የተሳከረው ሰልፈኛ አንድ ቀን መጥቶ ሌላ ቦታ እንደታየው ቢሮቸውን ሰብሮ ሳይታሰብ አደጋ እንዳደርስባቸው ከዚያ ለመጠንቀቅ ነው። ያም ሆኖ የፕሮፓጋንዳ ዘመቻው መረለቁ አሁን አንዳንድ ጋዜጣዎች የፍሬድሪሽ ኤቨርትን የበጎ በጎ አድራጎት ድርጅት አናቱን መመታት ያለበት መርዘኛ እባብ እስከ ማለት ድረስም እነሱ ሄደዋል። በኢስታንቡል ላለፉት ሀያ አምስት ዓመታት እዚያ ቢሮውን ከፍቶ ይንቀሳቀስ የነበረው የለዘብተኛው የፍሬድሪሽ ናውማን የበጎ አድራጎት ድርጅትም ተመሳሳይ ጥላቻ ጦርም እዚያ ተከፍተዋል። ተጠሪው ሚስተር ሃንስ ጊዮርግ ፍሌክ እሳቸው እንደዚህ ይላሉ። Das macht schon Sorge, weil na, äh, nicht na, nur na, die in die dann die dann የዛሬ አራት ዓመት በቱርክ መንግስት ላይ ወጣቶች ተነስተው ብሶታቸውን አደባባይ ላይ ባሰሙበት ጊዜ ያኔ አለማስረጃ የአገሪቱ ቴሌቪዥን ጣቢያ ከተቃውሞ እንቅስቃሴ ጀርባ የሃንሪሽ ብል የበጎ አድራጎት ድርጅት እሱ አለበት ብሎ ለማስታወስ ይህን ድርጅት የቴሌቪዥን ጣቢያው ያኔ ክሱን ዝም ብሎ መስርቶበት ነበር። አሁን ደግሞ ይኸው ድርጅት ሽብር ፈጣሪዎችን መርዳት ብቻ ሳይሆን ራሱ ሽብር ፈጣሪዎችን አደራጅቶ ያሰማራል ወደሚለው ክሳቸው ቱርኮቹ ተሸጋግረዋል። ሚስተር ክሪስቲያን ባራኬል የድርጅቱ ተጠሪ፣ ከኩርዱ ፔኬኬ ጋር እኛን ግንኙነት አላቸው ብሎ የሚከሰል ሰው እኔ ስለዚህ ድርጅት የጻፍኳቸውን ጽሁፎች ሆነ ወይም ንግግሮች ያላነበበ ወይም ያልሰማ ሰው ነው። እኛ ግልጽ የሆነ አቋም አለን። ይህ ድርጅት ፒኬኬ ብዙዎቹ እንደሚገምቱት የዳንኪራ ረጋጭ ወይም የስልስ አውራጆችን ድርጅት አይደለም። ይህን እናውቃለን። የስም ማጥፋት ዘመቻው ይቁም ብለው የበጎ አድራጎት ድርጅት ተጠሪዎች ክስ መስርተው ጉዳዩን የቱርክ ዳኞች ፊት እንዲያውት ዘጋቢያችን እንዳሉ ፍርድ ቤት ለመሄድ ፍላጎት አሁን የላቸውም በንግግርና በውይይት በጋራ መፍትሄም ላይ ለመድረስ ተስፋቸውን በዛ ላይ የጣሉ ይመስላል። ቻንስለሯ ወይዘሮ አንገላ ሜርክል እና ፕሬዚዳንት ኤርዶዋን ዛሬ ምናልባት ብራስልስ ላይ የሚነጋገሩበትም አርዕስት ይሆናል ተብሎም እዚህ ይገመታል። ይልማ ኃይለ ሚካኤል ለዶችቨለ ራዲዮ ጣቢያ ከበርሊን ከተማ